የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና መሰረታዊ የሰብአዊ መብት ነው ያሉት አዲሱ ተመራጭ የዓለም ጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም የጤና አገልግሎቶችን በዓለም ዙሪያ ለማስፋፋት እንደሚሰሩ ተናገሩ። ሀፍ ኦፍ አወር ፖፑሌሽን ዳዝንት ሃቭ አክሰስ ቱ ሄልዝ ኬር። ከማህበረሰባችን ከፊል የሚሆነው የጤና አገልግሎቶችን አያገኝም። አጠቃላይ የጤና ጥበቃ መሠረታዊ መብት ነው። በመጨረሻው ደግሞ ጤና የማህበረሰብ ልማትና ብልጽግናን ያመጣል። ስለዚህ የእንቅስቃሴያችን አብይ ትኩረት የጤና አገልግሎቶችን ለሁሉም ማዳረስ ነው። ዶክተር ቴዎድሮስ አድሓኖም በሐምሌ ወር ስራ ሲጀምሩ የዓለም የጤና ድርጅትን በመምራት የመጀመሪያው አፍሪቃዊ ይሆናሉ። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ጤና ስጥልን፣ ክቡራትና ክቡራን አድማጮች የዛሬ ግንቦት 16 2009 ዓ ም ዝግጅታችን ይዘን ቀርበናል። ሌሎች በርከት ያሉ ዘገባዎችም አሉ ነው። አስተናጋጆቻችሁ አሉላ ከበደና ዳኒት ተሳሐየንን ከአቀናባሪያችን ንጉሱ ታምሬ ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። አሁን ዜናን እናስቀድማለን። የዓለም የጤና ድርጅት ዋና ስራ አስኪያጅ ሆነው የተመረጡት ዶክተር ቴድሮስ አድሓኖም ለሚመሩት የዓለም የጤና ድርጅት ያላቸው ራእይ የሰዎችን ጤንነት መጠበቁ የሰብአዊ መብት አካል ተደርጎ እንዲታይ ማድረግ ነው ብለዋል። የኢትዮጵያ የጤና ጥበቃና የውጭ ጉዳይ ሚኒስትር ሆነው ያገለገሉት ዶክተር ቴድሮስ የዓለም የጤና ድርጅትን ለመምራት የመጀመሪያው አፍሪካዊ ይሆናሉ። ድርጅቱ ከ69 ዓመታት በፊት ነው የተመሰረተው። ለሁለት ዓመታት ያህል ከባድ ውድድር ሲካሄድ ከቆየ በኋላ ዶክተር ቴድሮስ እንግሊዛዊውን ዶክተር ዴቪድ ናባሮንና ፓኪስታናዊቷ ሐኪም ሳኒያ ኒሽታርን አሸንፈዋል። ከ185 የዓለም የጤና ድርጅት አባላት በ133 ድምፅ ነው የተመረጡት። የምርጫው ውጤት በጣም በጣም ግልጽ ነው ብለዋል ዶክተር ቴድሮስ። የድርጅቱ አባላት በእኔ ላይ እንደሚተማመኑ በሰጡት ድምፅ የታየ መሆኑ ራሱ የተለምኩትን ራዕይ በተግባር ላይ ለማዋል ያስችለኛል ሲሉም ዶክተር ቴድሮስ አድሓኖም አስገንዝበዋል። ኤርትራ ሀያ ስድስተኛውን የነጻነት በዓል ዛሬ በመዲናዋ አስመራ አክብራውላለች። እለቱን ምክንያት በማድረግ በአስመራ ስታዲዮም በተካሄደ ስነ ስርዓት ላይ ንግግር ያደረጉት ፕሬዚደንት ኢሳያስ አፈወርቂ ኤርትራ በረጅም አመታት የጥልቅ ትግል የነጻነትን እንደ ተጎናጸፈች አስታውሰው የድንበር ጦርነቱ የኤርትራን ነጻነት ላለመቀበል የተደረገ ደባ ውጤት ነው ብለዋል። ፕሬዚዳንቱ ስለ ድንበር ጦርነት ሲያወሱ ኢትዮጵያን በስም አልጠቀሱም። ሆኖም በወረራ የተያዘ ያሉት መሬት እንዲመለስ ጥሪ አድርገዋል። በዚህ አጋጣሚ ንባይቶ ጸጥታን ልዕልና ኣሕጉራዊ ሕጊ ኣኽቢሮምን ጉቡእ ሓላፍነቶም ኣልዒሎምን ተወሪሩ ንዘሎ ልዑላው መሬትና ሐራ ገይሮም ከረኩቡና። በዚህ አጋጣሚ የጸጥታው ምክር ቤት የህገ በላይነት አክብረው ተገቢውን ኃላፊነታቸውን በመወጣት በወረራ የተያዘውን መሬታችን እንዲያስረክቡልን እንጠይቃለን። ፍትሐዊ ያልሆነው እቀባ ደግሞ ተጸጽተው እንዲያርሙና ያስከተለውን ጥፋት እንዲክሱ እየተማጸንኩ የኤርትራ ሕዝብ ወዳጅ ፍትህ አፍቃሪ የሆነው የዓለም ሕዝብ ወዳጅነቱን እንዲያጠናክር ጥሬን አቀርባለሁ። ይህን ያሉት ፕሬዚዳንት ኢሳያስ ኤርትራ ከነጻነት በፊትም በነበራት የጸረ ሽብር ፖሊሲ ትልቅ ሚና ተጫውታለች። ይሁን እንጂ በዚህ ሚናዋ ዓለም ለኤርትራ እውቅና አልሰጠም ነው ያሉት። በመጨረሻም የኤርትራን ሕዝብ በዚህ ፈታኝ ባሉት ወቅት ላሳየው ጽናት አመስግነዋል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ትላንት በሰሜን ሶማሊያ ለተፈጸመው አጥፍቶ ጥቃት ኃላፊነት ወሰደ። በጥቃቱ አጥፍቶ ጠፊውን ጨምሮ አምስት ሰዎች ተገድለዋል፣ አስራ ስምንትም ቆስለዋል። እስላማዊ መንግስት ነኝ የሚለው ቡድን አማክ በተባለው የዜና አገልግሎቱ ላይ ያወጣው መግለጫ አጥፍቶ ጠፊው የፈንጂ ሰደርያ ታጥቆ መስዋዕት ሆኗል ይላል። እስላማዊ መንግስት ነኝ የሚለው ይህ ቡድን ሶማሊያ ውስጥ ጥቃት አካሄድኩ ሲል ለመጀመሪያ ጊዜ ነው። ከሁለት ዓመታት በፊት አንስቶ በሀገሪቱ እንደሚንቀሳቀስም ተዘግቧል። ጥቃቱ ኢላማ ያደረገው በሶማሊያ ራስ ገዝ ፑንትላንድ ክልል በቦሳሶ ላይ ባለው ዝውውር የሚበዛበት መገናኛ የሚጠብቁ የጸጥታ ኃይሎችን ነው። በሶማሊያ መዲና ሞቅዲሾ ዛሬ በደረሰው መኪና ውስጥ የተጠመደ ቦምብ ፍንዳታ ቢያንስ አምስት ሰዎች ተገድለው ስድስት እንደቆሰሉ ባለሥልጣኖችና እማኞች ተናግረዋል። መኪና ውስጥ የተጠመደው ቦምብ የፈነዳው በሞቅዲሾ የባህር ወደብ በሚገኝ ትንሽ ምግብ ቤት አጠገብ መሆኑን እማኞች በአሜሪካ ድምፅ ላለው የሶማልኛ ስርጭት ተናግረዋል። ወደ አራት መቶ ሺህ የሚጠጉ ህጻናት በኮንጎ ዲሞክራሲያዊ ሪፐብሊክ በሚገኘው ካሳይ ክልል ከባድ የተመጣጠነ ምግብ እጥረት እንደ ገጠማቸው የተባበሩት መንግስታት ድርጅት የህጻናት ምርጫ አገልግሎት ገለጠ። በክልሉ ባሉ ውስጥ አምስት ክፍላተ ግዛቶች የሚካሄደው ግጭት ወሳኝ የሆነው የጤና አጠባበቅ መሰረተ ልማት እንዳይሰራ አድርገዋል። በማዕከላዊ ካሳይ ክፍለ ግዛትም ከጤና ጥበቃ ማዕከሎች ከአንድ ሶስተኛው በላይ የሚሆኑት በጸጥታ ስጋት ምክንያት ወይም የህክምና አቅርቦት ስለሌለ ለመዘጋት ተገደዋል ተብሏል። በክልሉ የሚካሄደው ግጭት የእርሻን ስራ በማሰናከሉ ልጆች የተመጣጠነ ምግብ እጥረት እየገጠማቸው መሆኑን የህጻናት መርጃው ድርጅት ያወጣው መግለጫ ጠቅሷል። ካለፈው ነሐሴ ወር አንስቶ በማዕከላዊ ኮንጎ በሚገኘው ካሳይ ክልል በመንግስትና ኩሚያና ናሳፑ በተባለው የአማጽያን ቡድን መካከል ከበድ ያለ ውጊያ ሲካሄድ ቆይተዋል። የተባበሩት መንግስታት ድርጅት ሁለቱም ተዋጊ ወገኖች ሲያወግዝ ቆይቷል። አማጽያኑ ለእድሜ ያልበቁ ልጆችን ይመለምላሉ፣ በመንግስት ህንጻዎችና ባለስልጣናት ላይ ጥቃት ያካሄዳሉ፣ የመንግስት ጸጥታ ኃይሎች ደግሞ ተመጣጣኝ ያልሆኑ ኃይሎችን በመመደብ በአማጽያኑ ላይ የጅምላ ጥቃት ይፈጽማሉ በሚል ነው የመንግስታቱ ድርጅት የሚያወግዛቸው። ካሳይ ከግጭቱ በፊትም ቢሆን እጅግ ድሃ ከሚባሉት የአገሪቱ ክልሎች አንዱ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመጀመሪያው የውጭ አገር ጉብኝታቸው ወቅት ከሮማው ርዕሰ ሊቃነ ጳጳሳት ፍራንሲስ ጋር ዛሬ ረቡ ለ30 ደቂቃዎች ተወያይተዋል። ስቲቨን ሄርማን የላከው ዘገባ አለ። አዲሱ አበባ ያቀርበዋል። እንደ የመጀመሪያ የውጭ አገር ጉብኝታቸው ሁሉ ከአቡኑም ጋር ለመጀመሪያ ጊዜ የተገናኙት ፕሬዚዳንት ዶናልድ ትራምፕ የእጅ ሰላምታ ተለዋውጠው ሲያበቁ ወደ ርዕሰ ሊቃነ ጳጳሱ የግል ማረፊያ አምርተዋል። በጣም ታላቅ ክብር ይሰማኛል በማለት ነበር የአክብሮት አድናቆታቸውን የገለጡት ትራምፕ። ከግል ማረፊያ በመውጣት ደግሞ ቀዳማዊት እመቤት ሜላኒያ እና የውጭ ጉዳይ ሚኒስትር ሬክስ ቲለርሰንን ጨምሮ ከሌሎቹ የፕሬዚዳንቱ ልዑካን አባላት ጋር ሰፋ ያለ ግንኙነትና የሐሳብ ልውውጥ ተካሂዷል። የስጦታ ልውውጥም ነበር። አቡኑ ፕሬዚዳንት ትራምፕ እንደሚያነቧቸው ቃል የገቡትን መጻሕፍት አበርክተውላቸዋል። ሌላም አግኝተዋል ትራምፕ የሰላም ምልክት ነው ያሉትን ሜዳል ኦፍ ኦሊቭ የተሰኘውን የወይራ ቅጠል ያለበት ሜዳሊያ ማለት ነው። ተበርክቶላቸዋል። ፕሬዚዳንት ትራምፕ ሲመልሱ ሰላምን እንጠቀምበታለን ብለዋል። ባለፈው ዓመት ሁለቱ በቃላት ጦርነት ተጠምደው ነበር። ምነው እንኳ ትራምፕ በምረጡኝ ዘመቻ ላይ በነበሩበት ጊዜ ሜክሲኮን ከዩናይትድ ስቴትስ የሚለይ ግድግዳ አቆማለሁ አላሉም። ያኔ አቡነ ፍራንሲስ ያን ጊዜ በሚያገናኝ ድልድይ ፈንታ ግድግዳ አቆማለሁ ብሎ የሚያስብ ሰው ክርስቲያን አይደለም ሲሉ ትራምፕ ደግሞ የአቡኑን አስተያየት አሳፋሪ ማለታቸው አይዘነጋም። በመጨረሻም ዶናልድ ትራምፕ እስራኤልን ከጎበኙ በኋላ አይሁዱ ስደተኛ ቢሆኑም ፍልስጤማውያኑ ግን የተከፉ መሆናቸውን እየገለጡ ነው። ሮበርት በርገር ከኢየሩሳሌም ያስተላለፈውን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል። ለላንቲካ ወይም ለይስሙላ ወይም ለመታያ የሚደረጉ እንቅስቃሴዎች በቁም ነገር በሚታዩባት እስራኤል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ያከናወኗቸው እጅግ ከፍተኛ ትርጉም የተሰጣቸው አድራጎቶች እስራኤላውያኑን ከልብ አስፈንድቀዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ጨምሮ ፕሬዚደንት ትራምፕ ለአይሁድ ሕዝብና ለአይሁድ መንግሥት ላለው እጅግ የጠነከረ ወዳጅነት አመሰግነውታለሁ ትራምፕ በአይሁድ እምነት እጅግ ቅዱስ የሆነውን የጽዮን ቤተ መቅደስ ምዕራባዊ ግንብ ሲጎበኙ የመጀመሪያው ተቀማጭ ፕሬዚደንት ሆነዋል ከእርሳቸው የቀደሙት የአሜሪካ መሪዎች ሁሉ ከዚያ ርቀው መቆየት የመረጡት ፍልስጤማውያኑ የመጪ ሀገራቸው ማዕከል የመንግሥታቸው መናገሻ ናት ብለው ለሚያምኗት አወዛጋቢ ለሆነችው የ አሮጌቱ ኢየሩሳሌም የእስራኤል ይዞታነት እውቅና መስጠት ባለመፈለጋቸው እንደሆነ ይነገራል። ትራምፕ በሃያ ስምንት ሰዓታት ቆይታቸው እጅግ የበረከተ ሙገሳና ክበትን በእስራኤል ላይ ሲነሰንሱ በዌስት ባንክ ከተማይቱ ቤተልሔም ያሳለፉት ግን ከፍልስጤም ፕሬዚደንት ማሕሙድ አባስ ጋር የተሰበሰቡበትን አንድ ሰዓት ብቻ ነው የሰላም ጊዜው ደርሷል ቢሉም ትራምፕ ሰላሙ እንዴት እንደሚጨበጥ የሚያመላክት ዝርዝር ዕቅድ ግን አላቀረቡም። ፍልስጤማውያን እጅግ ስለሚያሳስቧቸው ጉዳዮች ወይም ስለሚመኟቸው ሕልሞቻቸው፣ ስለ አይሁዳውያኑ የሰፈራ መስፋፋት ወይም ስለ ፍልስጤማዊ መንግሥት ምስረታ አንድም ቃል አልወጣቸውም። የትራምፕ ጉብኝት መከፋትን እንዳሳደረባት የዌስት ባንኳ ተማሪ ኢማን ሃዳድ ተናግራለች። ለአሜሪካዊ ፕሬዚደንት የተለመደ አጠቃላይ የሆነ ጉብኝት ነው። በእኔ ሐሳብ በንግግራቸው ውስጥ ስለ ሰፈራ፣ ስለ እስራኤል ኃይል ይዞታ፣ ስለኬላዎቹ ምንም አልሰማሁም። ምንም አዲስ ነገር የለም። በድርድር በጽናት ከአንተም ይሄ ቅር ከእኔም ይቅር በመባባል ወገኖቹ ለሰላም ሊስማሙ እንደሚችሉ ትራምፕ ተናግረዋል። እንደ መጀመሪያ እርምጃ ተጠራጣሪዎቹን የእስራኤልና የፍልስጤም ተደራዳሪዎች ወደ ንግግር ጠረጴዛ ለመመለስ እየጣሩ ናቸው። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና አዳኝ ፍስሀየንን በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19፣ በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡት ዝግጅቶች አንዱን እናሰማለን። የኢትዮጵያ ብሔራዊነቱን ጠብቆ የተሻለ ስርዓት እንዲመጣለት እንደሚፈልግ አረጋግጦልናል። ስለዚህ የፖለቲካ መሪዎቻችን፣ የሲቪክ ኦርጋናይዜሽን ሊደርስ የመሳሰሉት ያንን ፈለግ ተከትለው በአንድነት ዙሪያ ተሰባስበው የተሻለች ኢትዮጵያን ለማምጣት ጥረት እንዲያደርጉ ግፊት ለማድረግም ጭምር ነው እዚህ የምንገናኘው። የመድረኩ ሊቀመንበር ዶክተር አሸናፊ ጎሳዬ ናቸው። የኢትዮጵያ ብሔራዊ አንድነት ጉባኤ በሲያትል የሚባል መድረክ የፊታችን ቅዳሜና እሁድ የሚካሄደው በኢትዮጵያ ወቅታዊ የፖለቲካ ሁኔታ ላይ ያተኮረ የሀሳብ ልውውጥና የውይይት መርሃ ግብር አዘጋጅተዋል ይላል። በዲሞክራሲ በተግባር ይመለሳሉ። ለምሽቱ ከሚቀርቡት ሁለተኛውን ድምፅ እናሰማችሁ። ሊሰማን የሚችል አካል አላገኘንም። ሰው በጣም ተጎድቷል። በጣም ከሚገባው በላይ አይደለም። እንኳን ሪፊዩጁ የሀገሩ ዜጋ እንኳን መንገድ ላይ የወጣበት ሰዓት ነው ያለው አሁን። እና የምን በጣም በጣም በመጥፎ ሁኔታ ላይ ናት ያለች። የምን ዋና ከተማ ሰንዓ ከሚኖሩ ስደተኞች አንዲቱ ሰብለ ዮሐንስ መሐመድ በሴቶችና ቤተሰብ ክፍለ ጊዜ ትቀርባለች። አሁን የሰዓቱን አፌርስ ጤና መሠረታዊ የሰብአዊ መብት ነው ያሉት አዲሱ የዓለም ጤና ድርጅት ዋና ስራ አስኪያጅ ዶክተር ቴዎድሮስ አድሃኖም የጤና ጥበቃ ስራቸው ለሁሉም ሰው የሚዳረስ የሰብአዊ መብት እንዲሆን የመስራት እቅድ እንዳላቸው ተናገሩ። ዶክተር ቴድሮስ ከተመረጡ በኋላ ጄኔቫ ላይ ለጋዜጠኞች የተሰጡትን መግለጫ የተከታተለችው ሊሳሽ ላይን ያጠናቀረችውን ዘገባ ዝርዝር ሄኖክ ሰማእግዜር ይዞ ቀርቧል። የቀድሞው የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖም በሐምሌ ወር ሥራ ሲጀምሩ የዓለም የጤና ድርጅትን በመምራት የመጀመሪያው አፍሪካዊ ይሆናሉ። በዚህ ምርጫ ከሁለት ሌሎች እጩዎች የጠበቀ ፉክክር ቢገጥማቸውም በስተመጨረሻ ከ185 የዓለም ጤና ድርጅት ደብልዩ ኤች ኦ አባል ሀገሮች የ133ቱን ድምፅ በማግኘት ነው ያሸነፉት። ዶክተር ቴድሮስ ያገኙት ሰፊ ድጋፍ የዓለም የጤና ድርጅትን ራዕይ ለመተግበር የመተማመኛ ድምፅ ይሆነኛል ብለዋል። በስራቸውም ጤና መሰረታዊ የሰው ልጅ መብት መሆኑን በተግባር ማሳየት እንደሚሆን አብራርተዋል። ዩኒቨርሳል ከማህበረሰባችን ከፊል የሚሆነው የጤና አገልግሎቶችን አያገኝም። አጠቃላይ የጤና ጥበቃ መሰረታዊ መብት ነው። በመጨረሻው ደግሞ ጤና የማህበረሰብ ልማትና ብልጽግናን ያመጣል። ስለዚህ የእንቅስቃሴያችን አብይ ትኩረት የጤና አገልግሎቶችን ለሁሉም ማዳረስ ነው። ዶክተር ቴድሮስ ስራ የሚጀምሩት በአውሮፓውያኑ የሐምሌ ወር መጀመሪያ ሲሆን በሚቀጥሉት አምስት ዓመታት በርካታ ስራዎችን ለማሳካት እንደሚተጉ ይናገራሉ። የጤና ጥበቃም በዓለም ዙሪያ ለማዳረስ ከሚሰሩት ስራ በተጨማሪ የዓለም የጤና ድርጅትን የተቀላጠፈ ምላሽ ለመስጠት የሚችል ብቁ ተቋም ለማድረግ የአሰራር ማሻሻያዎችን እንደሚተገብሩም ተናግረዋል። የምረጡኝ ዘመቻው በይፋ ተጠናቋል። ስራችንም ከአሁኑ ጀምረዋል። በእጅጉ እንደሚፈትነን ጠንቅቄ ያውቃለሁ። ቀላል ስራ ያለመሆኑን ትረዳላችሁ። ከተባበርንና አብረን ከሰራን ግን ለውጥ ማምጣት እንደምንችል ጠንቅቄ ያውቃለሁ። ተመራጩ የዓለም የጤና ድርጅት ሥራ አስኪያጅ የዓለም የጤና ድርጅት ደብልዩ ኤች ኦ ለአስቸኳይ የጤና ጥበቃ ሥራዎች ፈጣንና የተሳካ ምላሽ ለመስጠት የሚያስችል አቅም እንዲኖረው ለመገንባት እንደሚሠሩ ተናግረው በተለይ ተላላፊ በሽታዎች ሲከሰቱ ምላሹ ፈጣን መሆን እንደሚኖርበት አስምረዋል። የኢትዮጵያ ኢትዮጵያ የቀድሞ የውጭ ጉዳይና የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሓኖም የዓለም የጤና ድርጅት ለመምራት መመረጣቸው ለኢትዮጵያም ለአፍሪቃም ድል ነው ያሉት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። እስክንድር ፍሬው ዝርዝሩን ከአዲስ አበባ አድርሶናል። ቀጥሎ ይቀርባል። የቀድሞው የጤና ጥበቃና የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሓኖም በዓለም የጤና ድርጅት ዳይሬክተርነት መመረጥ በሂደት የታዩ ስኬቶች ውጤት መሆኑን ነው የውጭ ጉዳይ ሚኒስቴር ያስታወቀው። የሚኒስቴሩ ቃል አቀባይ አቶ መለስ አለም ለአሜሪካ ድምፅ እንዳስረዱት የዶክተር ቴዎድሮስ አጀንዳዎች ዓለም አቀፍ የጤና ተደራሽነትን የመሳሰሉ የሶስተኛው ዓለም አጀንዳዎች ናቸው። የኢትዮጵያ የጤና ጥበቃ ሚኒስትር ሆነው ባገለገሉበት ወቅት በልዩ ልዩ ዘርፎች ትርጉም ያለው ውጤት ማስመዝገባቸውንም አስታውሰዋል። ምርጫውም እርሳቸውና አገሪቱ በጤናው ዘርፍ ላስመዘገቧቸው ውጤቶች የተሰጠ እውቅና ነው ሲሉ ገልጸዋል። ቃል አቀባዩ አቶ መለስ ይህንን የዶክተር ቴዎድሮስ ልምድ በዓለም የጤና ድርጅት ውስጥም መጠቀም እንደሚቻል የኢትዮጵያውያንም ሆነ የአፍሪካውያን እምነት እንደሆነም ጠቅሰዋል። እናም እነዚህ አፍሪካውያን ለዶክተር ቴዎድሮስ መመረጥ ያደረጉት አስተዋጽኦ ከፍተኛ መሆኑንም አብራርተዋል። አፍሪካውያን ለዶክተር ቴዎድሮስ እጩነት ድጋፍ ብቻ አልሰጡትም። በምርጫው ሂደት ጄኔቫ እንዲሁም አዲስ አበባ ላይ በተከታታይ እንደ ኢትዮጵያ የውጭ ጉዳይ ሚኒስትር ጄኔቭ እንዳለው የኢትዮጵያ ኤምባሲ በኩል ደረጃ በሚባል ሁኔታ ሲቀሰቅሱ ነበር፣ ሲያስተባብሩ ነበር። ዛሬ ለተገኘው ውጤት የኢትዮጵያ መንግስት በአንድ ወገን፣ ሌሎች አፍሪካውያንና ሌላው የዓለም አቀፉ ማህበረሰብ ትርጉም ያለው አስተዋጽኦ አድርገዋል ብሎ ማለት ይቻላል። ስለዚህ ውጤቱ ዶክተር ቴድሮስ እንደግለሰብ ያሸነፉበት፣ አፍሪካም ኢትዮጵያም አሸናፊ የሆኑበት ነው ማለት ይችላል። ዶክተር ቴዎድሮስ አድሃኖም የምርጫ ዘመቻ ከሚያካሂዱበት ጊዜ ጀምሮ በውጭ ከሚኖሩ ኢትዮጵያውያን ውስጥ የድጋፍም የተቃውሞም ድምጾች ተሰምተዋል። እርስዎም እንደሚያውቁት ዶክተር ቴዎድሮስ ያገለገሉት መንግስት ሰብአዊና ዲሞክራሲያዊ መብቶችን ይጥሳል በሚል በዚህ ላይ ያለዎት አስተያየት ምን? ጠቃሚ የሆነው ነገር ስለ መጪው ጊዜ ማሰብ ነው። ሰዎች የራሳቸውን አስተያየት በመሰላቸው መንገድ መስጠት ይችላሉ። ይሄን የግል አስተያየታቸውን ማክበር ያስፈልጋል። ትክክል ነው ያለው ትክክል አይደለም። አሁን የተሻገር ነው ጉዳይ ነው። ዶክተር ቴድሮስ የተቃወማቸውም የደገፋቸውም ኢትዮጵያዊ ተወካይ ናቸው። እንደዛ ነው መታየት ያለበት። ዶክተር ቴድሮስ አፍሪካ ላይ በሙሉ ድጋፍ አግኝቷል። ዶክተር ቴድሮስ አሁን የዓለም ጤና ድርጅት ዳይሬክተር ጀነራል ናቸው። ይሄን ደግሞ የሚደግፋቸውም የሚቃወማቸውም የሚቀበለው ሀቅ ሆኗል። ጠቃሚው ነገር ለኢትዮጵያዊ በአሸናፊነት ውስጥ ይቅርባይነት አለ። ያለፈውን ነገር መተቸት ምንም ትርጉም የለውም። ነገ ሌላ ዓለም አቀፍ ተቋም ላይ ተቀምጠው ማየት የኔም የውጭ ጉዳይ ሚኒስትር ምኞት ነው። ለዓለም የጤና ድርጅት ዋና ዳይሬክተርነት በተካሄደው ምርጫ አፍሪካውያን የተከተሉት ስልት ለዶክተር ቴዎድሮስ ማሸነፍ ቁልፍ ሚና መጫወቱን ሌሎች ወገኖችም ይጋሩታል። በሕክምናው ዘርፍ የተሰማሩት የቀድሞው የኢትዮጵያ ፓርላማ አባል እና ና የፓን አፍሪካ ፓርላማ ምክትል ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ከእነዚህ አንዱ ናቸው። የአፍሪካ አህጉር እንደ አንድ ትልቅ ነገር ሁላችንም የምንናገረው ዋን አፍሪካ ዋን ቮይስ የሚባል ፖሽን አለ። አንድ አፍሪካ አንድ ድምጽ፣ አንድ አፍሪካ አንድ ድምጽ ሁነን እንሄድ የሚለው ዘንድሮ በዶክተር ቴዎድሮስ የታየ የሚመስለው መቀጠልም ያለበት ነው። እና ከዚህ አኳያ እያንዳንዱ ኢትዮጵያዊ በአህጉር ደረጃ በዓለም አቀፍ ደረጃ ቦታ በሚይዝበት ጊዜ ተደጋግፈን ማውጣቱ መለመድ አለበት። አሁን በዶክተር ቴዎድሮስ ላይ የታየው ሰውየው በጣም ብቁ እና ጠንካራ ሰው፣ አሸናፊነት ስሜት እና መንፈስ በውስጣቸው ያሉ ያለ ሰው ሆነው ነው ያሸነፉት። ይህንን ጉዳይ ከዚህ አኳያ አፍሪካውያን ሁልጊዜ አሁን ጥሩ አቅጣጫ እንደያዝን አንድም ቦታ ሁለት ሶስት ተወዳዳሪ ከአፍሪካ ኑሮ ቢሆን ኑሮ ድምፁ ሁለት ሶስት ቦታ ተከፋፍሎ ማሸነፍም የማይችሉበት ደረጃ ይመጣ ነበር። ስለዚህ የእሳቸው ጥንካሬ በአንድ በኩል የአፍሪካውያን ሕብረት በሌላ በኩል የሀገራችን ሕዝብና መንግስት ከጎናቸው መቆም ነያ ሁሉ ተደራርቦ ለዚህ ስላበቃቸው ለወደፊትም ማንኛውም ኢትዮጵያዊ የትኛውም የአህጉርም ሆነ የዓለም አቀፍ ደረጃ ላይ በሚደርስበት ጊዜ እዚው አጠናክሮ መደገፍ መያዝ እንደሚያስፈልግና መተባበር እንደሚያስፈልግ ትልቅ ትምህርት የተገኘበት ነው። ዶክተር ቴዎድሮስ አድሃኖም የዓለም የጤና ድርጅት ዋና ዳይሬክተር ሆኖ በመመረጥ የመጀመሪያው ኢትዮጵያዊና አፍሪካዊ ናቸው የተመረጡትም አብረዋቸው ለመጨረሻ ዙር ከደረሱት ከእንግሊዛዊው ዴቪድ ናባሮና ከፓኪስታናዊቷ ሳኒያ ኒሽታር የተሻለ ድምፅ በማግኘት ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ የመጽሔት ርዕስ እናልፋለን። አድማጮች፣ አዲሱ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በምርጫ ውድድሩ ወቅት ማሊ የሚገኙትን የፈረንሳይ ወታደሮች እንደሚጎበኙ ቃል ገብተው ነበር። ስልጣን ላይ በወጡ በጥቂት ቀናት ውስጥ ሁለተኛው የውጭ አገር ጉዟቸው ማሊ ስትሆን ለአፍሪካ ደግሞ የመጀመሪያቸው መሆኑ ተገልጠዋል። ከፓሪስ መሪያ ጅልቫን ለአሜሪካ ድምፅ የላከችውን ዘገባ ዝርዝር አዲሱ አበበ ይዘው ቀርበዋል። ወደ ስልጣን በመጡ በቀናት ውስጥ በውጭ አገር ጉዟቸው ማሊን ሁለተኛው አገር ያደረጉት ፕሬዚዳንት ማክሮን ሽብርተኛነትን ለመዋጋት ቁርጥ ሀሳብ እንዳላቸውም አመላካች መሆኑ ተገልጧል። ማሊ ውስጥ ያለውን አክራሪ እስልምና ኃይል ለማስወጣት ፈረንሳይ እንደ አውሮፓ አቆጣጠር በ2013 ዓ ም ወታደሮችን ወደዚያ በትልክም ግድያውን፣ ጠለፋውንና የተለያዩ ጥቃቶቹን ማቆም ግን አልተቻለም። ፕሬዚዳንቱ ማሊ እንደደረሱ የፈረንሳይ ወታደሮች ወደነበሩበት ወደ ጋኦ ጦር ሰፈር ነበር ያቀኑት። እዚያም ከማሊው ፕሬዚዳንት ኢብራሂም ኬይታ ጋር በተገናኙበት ወቅት ፈረንሳይ በሳህል ክልል የምታደርገውን ወታደራዊ ጣልቃ ገብነት እንደማታቆም አረጋግጠውላቸዋል። ፈረንሳይ ከመጀመሪያውም ከጎናችሁ በመሆን ጣልቃ ገብታለች። አሁንም ላረጋግጥሎ የምሻው አቋማችን ያልተለወጠ መሆኑን ነው ነው ያሉት ፕሬዚዳንት ማክሮን። ፈረንሳይ በአሁኑ ወቅት አራት ሺህ ወታደሮች አሏት በምዕራባዊ የአፍሪካ አገሮች በማሊ ኒጀር ቻድ ቡርኪና ፋሶ ና ሞሪቴንያ ፊሊፕ ሁግን ስለ ማሊ ልዩ ጥናት ያደረጉ ፕሮፌሰር ናቸው የፈረንሳው ፕሬዝዳንት ማክሮን አፍሪቃ ላይ የሚኖራቸውን አቋም ለመናገር ጊዜው ገና ቢሆንም ይህ የአሁኑ ጉብኝት ግን አንድ ግልጽ የሆነ መልእክት አለው ብለዋል ጉብኝቱ ቢያንስ ፈረንሳይ የአፍሪካ ጣልቃ ገብነቷን እንደማታቋርጥ የሚያረጋግጥ ነው ነው ያሉት ፕሮፌሰር ሂጎን። ፕሬዝዳንት ማክሮን በበኩላቸው የፈረንሳይ ቁርጠኛነት ለማሊ ብቻ ሳይሆን ለመላው የሳህል አገሮች ጭምር ነው ብለዋል። ሌሎች የአውሮፓ አገሮችም የዚህ ዓላማ ተጋሪዎች መሆን እንዳለባቸው ያመለከቱት ፕሬዚዳንት ማክሮን አንዳንድ የአፍሪካ አገሮች በቂ እንቅስቃሴ ባለማድረጋቸውም ወቅሰዋቸዋል። የቀድሞ ባለሀብትና የባንክ ባለሙያ የአሁኑ የፈረንሳይ ፕሬዝዳንት ማክሮን በጸረ ሽብርተኛነት ውጊያም ሆነ በሌሎች ወታደራዊ ጉዳዮች ላይ ያን ያህል ተሞክሮ የላቸውም። የማሊ ጉዞአቸውን ማረፊያ ወይም የመጀመሪያ መዳረሻ ጋው በማድረጋቸውም ቀደም ሲል ለወታደሮቻቸው የገቡትን ቃል ለመፈጸም ረድቷቸዋል። ይሁንና ዋና ከተማዋን ባማኮን እንደ መጀመሪያ መዳረሻ አለማድረጋቸው ደግሞ በፖለቲካው አምባ አቧራ አስነስቷል። ያ ቢሆን ኖሮ ይላሉ ፕሮፌሰር ሁገን ጉብኝቱ መልክ በኖረው ነበር። ያ ብቻ አይደለም። ማክሮን ወደ ማሊ የሄዱት በርዕሰ ብሔር ደረጃ አይደለም፣ በፈረንሳይ የጦር ኃይሎች አዛዥነታቸው እንጂ። ይሄ ደግሞ ሌላ ጣጣ አለው፣ የተሳሳተ ትርጉም ያሰጣል። እርግጥ ነው ፈረንሳይ አክራሪ እስላሞችን ከማሌ በማባረር ረገድ የራሷን ሚና ተጫውታለች። አዎ እንደ ወራሪ የሚያስቆጥራት ይሆናል። ለየት ባለ ሁኔታ በዲፕሎማሲያዊ መልክ ሊስተናገድ ይችል ነበር ነው ያሉት ፕሮፌሰሩ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የፕሬዝዳንታዊ ምረጡኝ ዘመቻቸው ከሩሲያ ጋር ያደረጉት የመመሳጠር ተግባር የለም ብለው እንዲያስተባብሉ ከፍተኛ የደህንነት መስሪያ ቤቶች ባለሥልጣናት ጠይቀዋል ተብሎ የወጡት ሪፖርቶች የትላንቱ የዩናይትድ ስቴትስ ምክር ቤት የምስክር ቃል ሰሚ ሸንጎ ውሎ አብላጫ ትኩረት ስበውለዋል። ሩሲያ በዩናይትድ ስቴትስ ምርጫዎች እጇን ዶላለች በተባለው ዙሪያ አዲስ የተሰየሙት ልዩ መርማሪ ሮበርት ሙለር የፍትህ ሚኒስትሩን ስፋት ያለው ምርመራ ቢጀምሩም በዩናይትድ ስቴትስ ምክር ቤት የተያዘው ምርመራ እንደቀጠለ ነው። የቪዮዋ ካትሪን ጂፕሰን ከዩናይትድ ስቴትስ ምክር ቤት ያጠናቀረችውን ዘገባ ቆንጅታ እየታቀርበዋለች። የሚስተር ትራምፕ የምርጫ ዘመቻና ሩሲያን የተመለከተው ብዙ ጥያቄዎች የተነሱበት የመወሰኛው ምክር ቤት ምስክር ሰሚ ሸንጎ የትናንቱ ውሎ ቃላቸውን ከሰጡት አንዱ የቀድሞ የዩናይትድ ስቴትስ የማዕከላዊ ስለላ ድርጅት ዲሬክተር ጆን ብረነን ነበሩ። በሩሲያ ባለሥልጣናትና በትራምፕ የምርጫ ዘመቻ ውስጥ በነበሩ ሰዎች መካከል ግንኙነትና ንግግር እንደነበረ የሚያመለክቱ መረጃዎች ደርሰውኛል። ስለሆነም ሩሲያውያኑ ከእነዚያ ግለሰቦች በኩል ትብብር አግኝተው ይሆን እንዴ የሚለው ጥያቄ በአእምሮዬ መጥቶብኛል። ባለፈው የአውሮፓውያን 2016 ዓመተ ምህረት ከፍተኛውን የዩናይትድ ስቴትስ የስለላ ድርጅት ሲአይኤን ይመሩ የነበሩት ጃን ብሬነን ሩሲያን ከትራምፕ የምረጡኝ ዘመቻ አባላት ውስጥ ተባባሪ መመልመልን ጨምሮ በፕሬዝደንታዊ ምርጫ ውስጥ የምታደርገውን ዓይን ያወጣ ጣልቃ ገብነት እንድታቆም አስጠንቅቄ ነበር ብለዋል። Frequently, individuals who go along that treasonous path do not even realize they're along that path until ብዙውን ጊዜ የሀገር ክህደት ተግባር እየፈጸመ ያለ ሰው መመለሻ የሌለው ደረጃ እስኪደርስ ድረስ ምን እያደረገ እንደሆነ አይገነዘበውም። አሁን ደግሞ የፕሬዝደንት ትራምፕ የቀድሞ የብሔራዊ ጸጥታ አማካሪ ማይክል ፍሊን ሕገ መንግስታዊ መብታቸውን ተጠቅመው ራሳቸውን በወንጀል ሊያስጠይቅ የሚችል የምስክርነት ቃል ለመስጠት ፈቃደኛ ባለመሆናቸው የተያዘውን ምርመራ ይበልጡን አዳጋች ማድረጉ አይቀርም። የሩሲያን አድራጎቶች በተመለከተ የጄኔራል ፍሊን ጉዳይ አንዱ ቁልፍ አካል ሲሆን የቀድሞው የሲአይኤ ዲሬክተሩም በጉዳዩ ላይ መወሰኑ የሕግ አስከባሪው ክፍል ፈንታ ነው ሲሉ ለዩናይትድ ስቴትስ ምክር ቤት ሸንጎ አስገንዝበዋል። የቀድሞው የሲአይኤ ዲሬክተር ለምክር ቤቱ የምስክርነት ቃላቸውን ከመስጠታቸው ከጥቂት ሰዓታት አስቀድሞ ፕሬዚዳንት ትራምፕ ከሩሲያ ጋር አልተመሳጠሩም ብላችሁ በይፋ አስተባብሉ ብለው ሁለት ከፍተኛ የዩናይትድ ስቴትስ የስለላ ባለስልጣናትን ጠይቀዋል የሚሉ ዘገባዎች ወጥተዋል። ፕሬዚደንቱ ጠየቋቸው ከተባሉት ባለስልጣናት መካከል አንደኛው የብሔራዊ ስለላ ዲሬክተር ዳን ኮትስ ለመወሰኛው ምክር ቤት ሸንጎ ጉዳዩን አስመልክተው በዝርዝር ለመናገር ፈቃደኛ ሳይሆኑ ቀርተዋል። ከፕሬዚደንቱ ጋር የተደረጉ ውይይቶችና ንግግሮችን እንዲህ ነው ብሎ ዘርዝሮ ማውሳት ትክክል መስሎ አይታየኝም። ከፖለቲካ ራሳቸውን ሆን ብለው ገለል አድርገው እንደሚሰሩ ለሴኔቱ የተናገሩት ዳን ኮትስ ምስጢራዊ መረጃዎች ሾልከው መውጣታቸው በጥልቅ እንደሚያሳስቧቸው ሲናገሩ ከምስክርነት ቃል ሰሚው ሸንጎ አባል የኒው ሜክሲኮ ዲሞክራት ሴኔተር ማርቲን ሃይንሪች ጥያቄ ቀርቦላቸዋል። ፕሬዚደንት ፖዚሽን ፕሬዚደንቱ ሌላ የመንግሥት ሥልጣን ያለው ሰው ቢሆኑ ኖሮ ለሩሲያውያኑ የነገሯቸው ነገር ከምንጊዜውም የከበደ ምስጢር የማዝረክረክ ተግባር ተደርጎ በታየ ነበር። ፕሬዚደንቱ ያን ምስጢራዊ መረጃ ለሩሲያ ማቀበላቸው አደገኛ አድራጎት ነበር። ዳንኮት በውጭ አገር ጉዟአቸው ምክንያት ፕሬዚደንቱን ስለ ጉዳዩ ለማነጋገር ሳይችሉ መቆየታቸውን ለምስክርነት ቃል ሰሚው ሸንጎ አስታውቀዋል። አድማጮች፣ ለምሽቱ የተመረጡት የዜና ትንታኔ ርዕሶች አበቁ። የምትከታተሉት በ1922ና 25 ሜትር ባንዶች ነው። አሁን በነጻዊ ስልክ መስመር 2022059942 የውስጥ መስመር 17 ከተቀበል ናቸው። ከእናንተ አስተያየቶች ለሰዓቱ ጥቂቱን እንሰማለን። ጠና ስትል ቢዎች እንደምናላችሁ፣ ዶክተር ቴዎድሮስ አዳ ነው የቀድሞ የውጭ ጉዳይ ሚኒስቴርና የጤና ጥበቃ ሚኒስቴር በሰፊ የድምፅ ልዩነት የተባበሩት መንግስታት የጤና ድርጅትን ለመምራት ተሾሙ። ደስ ይበላችሁ። ለተቃዋሚዎችም ለደጋፊዎችም መልካም የቴዎድሮስ አዳነ የስራ ጊዜ ይሁንላቸው። ሰውዬው ብቁና ጥሩ የሆኑ ሰውዬ ናቸውና ለሚቀጥሉት አምስት አመታት ጥሩ የአመራር ጊዜ እንደሚኖራቸው እመኛለሁ። አመሰግናለሁ። ጤና ይስጥልኝ። ቪዩ ሰላም ለእናንተ ይሁን። ዶክተር ቴድሮስ አዳኑ በመመረጣቸው ደስ ብሎኛል። ጥፋት ይኖር ይችላል ሀገራችን ላይ፣ ያንን አይደለም ማየት ወደፊቱ። የጠፋውን ጥፋት አይተው ያንን ነገር አስተካክለው መልካም የስራ እድል እንዲሆንላቸው እየተመኘሁኝ ወደፊት ሀገራችንን በጤና ዘርፍም እንደሚተባበሩ እርግጠኛ ነኝ። እኔ ኢህአዴግን መደግፍ ሰው አይደለሁም፣ አልደግፈውም። ግን ለአፍሪካም ይሁን ለአለም ዶክተር ቴድሮስ አዳኖ ይገባዋሉ። ያው እንግዲህ የወያኔ አስተዳደር ደግሞ ቢሻሻል ደስታዬም ወዛ የለውም። አመሰግናለሁኝ። ከኖርዝ ካሎሪና ታሪክ ለማ አሎ። የአሜሪካ ድምጽ ሬዲዮ አማርኛ ክፍል ስለ ቴዎድሮስ አዳኖም በተለያዩ ሁኔታዎችን ሰዎች አስተያየት እየሰጡ ነው። የሰኞ አንድ የቴድሮስ ደጋፊ ቡትሮስ ቡትሮስ ጋሊ ኮ ኮፊ አናን ሲመረጡ አፍሪካኖች፣ ጥቁሮች ሆ ብለው መረጧቸው፣ በጸሎቱም ደግፏቸው ብለዋል። እነዚህ ሰዎች ሁለት እኮ ንጹህ ሰዎች ናቸው። በወንጌል ያል የማይጠየቁ ናቸው። ቴድሮስ አዳኑን ግን የወያኔ አባል ህጻናቶች የሚገድል ድርጅት ነው። እንግዲህ ለነዛ ንጹህ ቢሆኑ እኮ ማንኛውም ኢትዮጵያዊ ይደግፋቸው ነበረ። ከሌሎቹ ጋር አታዛሙ። በዛ ላይ ብንስማማ የተሻለ ነው። ዝጌርስልኝ። ተመስገነ ውልቃይት፣ ዋሽንግተን ዲሲ። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። አድማጮች የስቱዲዮ ሰዓታችን አሁን ከምሽቱ ሶስት ሰዓት ከሰላሳ ሁለት ያመለክታል። አስተናጋጆቻችሁ አሉላ ከበደና አዳኒ ፍሳሀየንን ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹ አሁን ወደ ቀደሞው ቅንብር ኢትዮጵያ በአሜሪካ እንደምንሰነበታችሁ የኢትዮጵያውያን ፕሮግራም ተከታታዮች፣ የዛሬ እንግዳዬ ከኢትዮጵያ በስደት ኬንያ ከገባ በኋላ የዚያ አገር ቆይታው እዚህ ዩናይትድ ስቴትስ መጥቶ ያሳየው ስኬት አስደናቂ ነው፣ ምናልባትም ለማመን የሚከብድ ላስተዋውቃችሁ። ሙያውን ወይም የሚሠራውን ቀደም ብሎ ነግሮ ነበርና ከውይይታችን በፊት ምን ወይንም ማን ብዬ ልጥራህ? እንዴትስ ላስተዋውቅ አልኩት። ቺፍ ሰይፉ ረጋሳ ቺፍ ሰይፉ ረጋሳ ቺፍ ረጋሳ ቺፍ ረጋሳ በቅድሚያ አመሰግናለሁ እንግዲህ እኔም አመሰግናለሁ። በወጣትነት እድሜ ስላለህ አንተ እያልኩ ባዋይህ ቅር አይልህም? አይለኝም። እዚህ እንዴት ደረስክ ከማለት በፊት ኢትዮጵያ እንዴት እንደቆየህና እንዴት እንደወጣህ በአጭሩ ሰብሰብ ባድርገህ ንገረኝና ወደዚህ ወደ አሜሪካ የህይወት ተሞክሮህ መለሳለሁ። ተወልጄ ያደግኩት የድሮ አሮጌ ቄራ የሚባለው አካባቢ ነው። አዲስ አበባ ምን ትሰራ ነበር? አዲስ አበባ ቺፍ እንግዲህ የኢትዮጵያ ትምህርት ቤት ጨርሼ እንደወጣሁኝ በወቅቱ አንዳንድ ነገሮችን ስራ ነበረ። ለተወሰነ ጊዜ ለህንድ ኤምበሲ አታሼ ለነበረ ሰውዬ ሰንጄ ኩማር በርማ ለሚባል ሰውዬ ማስተርጓሚ ነበርኩኝ። ከዛ በኋላ ደግሞ በነጻ ምንጭ ዘጋቢነትም አንዳንድ ጽሁፎችን ለተለያዩ የነጻ ምንጭ ጋዜጣዎች አቀርብ ነበረ። ለማለማ ነው ምዘግብ የነበረው ጅርታ። አሁን እየጠፉ ናቸው። እነ ኢትዮጵስ የሚባሉ ነበሩ። እነ መሮክ የሚባሉ ነበሩ። እዛው ላሉ ነጻ ነጻ ጋዜጦች ትስለኢትዮጵ የነጻ ምንጭ በብር ስም እየተጠቀምኩኝ በተለያየ ጊዜ ጽሁፎች አቀርብ ነበረ። በኋላ ግን ሁኔታዎቹ እየከረሩ ሲመጡና አላስፈላጊ ነገሮች እያጋጠሙኝ ሲመጣ በተለይ ምን ማለት እንግዲህ አንዳንድ የማቀርባቸው ጽሁፎች በግዜው መንግስት ላይ ያሉትን ደካማ ጎኖች የሚያንጸባርቁ ነበሩ። ይህንን ደግሞ የሚያውቁ የእነሱ አባላት ነበሩ እና እነሱም በተለያየ አጋጣሚ የተለያየ ችግር ሊያደርሱብኝ ሞክረው ነበረ። በኋላ ሁሉን ነገር ሳመዛዝንና ስመለከት አገሪቱ ውስጥ የነበረው ሁኔታ እየከፋ በመሄዱና ና ለእኔ ማስኪ ደረጃ ላይ ስለደረሰ እንደውም የብርስም እየተጠቀምኩ በመጽሐፌ እንጂ እንደዚሁ በግልጽ ጽፌ ቢሆን ኖሮ ሌላ ብዙ ችግሮች የሚመጣብኝ መሆኑን ሳረጋግጥና በተለይ በነጻ ምንጭ ዘጋቢዎች ላይ እየደረሰ የነበረ ችግር ስንመለከት፣ እንግዲህ ወደ ኬንያ ወር በስደት ላይ ሄጄ ነበረ። ወደ ኬንያ ከመሰደድ በፊት ኢትዮጵያ በምትጽፈው ምክንያት በምታወጣው ጽሁፍ ምክንያት የመንግስትን ፖሊሲ የሚተች ነው ብለኸኛል ና የደረሰብህ ነገር ነበር ቺፍ ረጋሳ እንደዚሁ ሆን ብሎ እንግዲህ ይሄ ነው ብለህ ቬሪፋይ የምታረገውን የምታረጋግጥ ነገር የለም፣ ግን የእነሱ አባሎች ያው የመንግስት አባሎች መጥተው በተለያዩ አጋጣሚ አስሩን ነበር። በተለይ እኔ አካባቢ ተወልደን ላደጉን ሰዎች በተለያየ ሰዓት፣ ባሰኛቸው ሰዓት፣ በተመቻቸው ሰዓት ሁኔታዎቹን በሆነው ባልሆነው ስበብ ምክንያት የሚያስሩበትም ሁኔታ ነበረ። በፍርድ ቤትም አያቀርቡህም፣ መብት እንዳለው ሰው ያስሩሃል፣ በተመቻቸው ሰዓት ደግሞ ይለቁሃል። ይሄ እንደ ማስፈራሪያ አይነት ነገር በተለያየ መልኩ የምታደረገውን ነገር። አዎ ሁለት ሶስት ጊዜ በተለያየ አጋጣሚ ያስረውናል። ወደ ኬንያ ተሰደድክ፣ በዚህ ምክንያት ሁኔታው አስፈርቶ ማለት ነው። አዎ ኬንያ ስንት ጊዜ ቆየህ? ወደ አሜሪካ ከመምጣት በፊት እንግዲህ ኬንያ ወደ አንድ አመት ተኩል አካባቢ ነው የቆየሁት። ኬንያ ምን እየሰራ መኬንያ በምቆይበት ሰዓት እኔ በወቅቱ በተባበሩት መንግስታት ድርጅት በኩል የተባበሩት መንግስታት የጸጥታ ምክር ቤት የስደተኞች ጉዳይ ተጠሪ እንግዲህ ኢትዮጵያዊ ስደተኛ መሆኔን የስደተኛ መብትን አረጋግጦ ተቀብሎ በናይሮቢ ከተማም ሆነ በኬንያ ውስጥ የምኖር ሁሉ ቦታ እንድኖር የሚፈቅድ ማንዴት ሰጥቶኝ በኬንያ ውስጥ ለተወሰነ ጊዜ ኖር ነበር ነገር ነገር ግን አዎ ነገር ግን እዛ በምቀመጥበት ሰዓት እኔ በወቅቱ የአሜሪካንን ኤምባሲ ላይ የደረሰ የቴሮሪስቶች ጥቃት ነበረ እና ያንን በአስራ ዘጠኝ ዘጠና ስምንት አካባቢ ነው ኤምባሲውን በቴሮሪስቶች የደረሰውን ጥቃት ለመመርመር ከመጡ የአሜሪካን ኢንተለጀንስ ሰራተኞች ጋራ ሰራ ነበረ እና እዛም ኬንያ ውስጥ እያሉ ማለት ይሆናል በማስተር ጎምም አንዳንድ ነገሮችም ከተለያዩ ኤምባሲዎች ዶክመንቶችን በማምጣት እንደገና ደግሞ አንዳንድ የሚደረጉ ግንኙነቶች ላይ ብዙ ቁልፍ ነገሮችን ከእነሱ ጋር ሆኜ እነሱ በፈለጉኝ ቦታ ሁሉ ከእነሱ ኢንቴሊጀንስ ሰዎች ጋር ሰራ ነበረ። እንግዲህ በዚህ ሀገር የአሜሪካን መንግስት ስለላ ሰዎች ነው የሚባለው፣ ግን የኤፍቢአይ ሰራተኞች ናቸው። ከእነሱ ጋር ነበር ምሰራ። የፌዴራሉ የምርመራ ቢሮ ነው የሚባለው፣ የፌዴራሉ የምርመራ ቢሮ ነው የሚባለው። ኤምባሲው ደግሞ የአገሪቱ መንግስት የአሜሪካን መንግስት ንብረት ስለሆነ ያ ንብረቱ ላይ የደረሰውን ሁኔታ ለመመርመር የፌደራሉ መርማሪዎች ጋራ ነበረ ምሰራ የነበረው። አንድ ነገር ግን የሚገርም ነው። አሁን ያለህበት ስልጣን ከፍተኛ ነው እዚህ አሜሪካን የማምሸራ ቺፍ ዋና አዛዥ ነህ እንግዲህ ቺፍ ረጋሳ ነው የምትባለው ግን ይሄን የፖሊስ ነገር ቀደም ብለህ ጀምረኸዋል ማለት ነው እንዴት አመኑህ የአሜሪካ ባለስልጣናት አብረሃቸው እንድትሰራ ከዛም አልፎ በተለያዩ ኤምባሲዎች እየሄድክ መረጃ ፋይሎች ምናምን ለማቅረብ እምነቱን ኬት አገኙ አንተ ከኢትዮጵያ ተሰደህ የመጣህ ስደተኛ ነህ ጥገኝነት ፈላጊ ነው አዲሱን እናመሰግናለን እንዲሁም እንግዳውን። ተከታይ ፕሮግራም የዚህ ተከታይ በሚቀጥለው ሳምንት ይኖረው ይሆናል። አድማጮች የምትከታተሉት በ19 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፉ ስርጭታችን ነው። እስከ ምሽቱ አራት ሰዓትም ይቀጥላል። አሁን ዲሞክራሲ በተግባር የኢትዮጵያ ብሔራዊ አንድነት ጉባኤ በሲያትል የሚባል መድረክ የፊታችን ቅዳሜ እሁድ የሚካሄድ በኢትዮጵያ ወቅታዊ የፖለቲካ ሁኔታ ላይ ያተኮረ የሐሳብ ልውውጥና ውይይት መርሃ ግብር አዘጋጅቷል። በመድረኩ ላይ የክብር እንግዳና ዋና ተናጋሪ ይሆናሉ የተባሉትን ፕሮፌሰር መስፍን ወልደማርያምን ጨምሮ በርካታ በንቃት የሚንቀሳቀሱ ተሟጋቾች እንዲሁም ታዋቂ ምሁራንና የተለያዩ የድርጅቶች መሪዎች እንደሚገኙበት በተገለጸው በዚሁ መድረክ ላይ ከወቅቱ ፖለቲካ እስከ ሃይማኖት፣ ጎሳ፣ ዲሞክራሲ፣ ሰብአዊ መብቶች፣ መገናኛ ብዙሀን ንግግሮች እንደሚያደርጉና ውይይቶች እንደሚካሄዱ የመድረኩ ሊቀመንበር ዶክተር አሸናፊ ጎሳሄ ለአሜሪካ ድምጽ ሬዲዮ ገልጸዋል። ሰለሞን አባተኑ ያነጋገራቸው ቀጥሎ ይቀርባል። ዶክተር አሸናፊ ጎሳዬ፣ በጣም አመሰግናለሁኝ። ለጊዜው እንደምን አመሹ? እግዚአብሔር ይመስገን ደህና መሸ። ሆይ እግዚአብሔር ይመስገን ደህና ነኝ። የኢትዮጵያ ብሔራዊ አንድነት ጉባኤ ቅዳሜና እሁድ ግንቦት 19ና ግንቦት 20 ሲያትል ከተማ ላይ ጉባኤ እንዳዘጋጀ እያስተዋወቃችሁ ነው ያላችሁት። ይሄ ግንቦት ደግሞ በኢትዮጵያ የፖለቲካ ሕይወት ውስጥ በጣም ብዙ ታሪክ ያለው ወር ነው። እንደው ከቅርብ ጊዜ ትውስታችን እንኳን ብንነሳ ግንቦት 8፣ ግንቦት 13፣ ግንቦት 16፣ ግንቦት 20 በዚሁ ሰሞን ውስጥ እናንተ ይህንን ጉባኤ ጠርታችኋል። በዚህ ጉባኤ ውስጥ በጣም በርከት ያሉ አጀንዳ የያዛችሁ ይመስላል። አሁን ያለው የኢትዮጵያ የፖለቲካ ቀውስና ለዲሞክራሲያዊ ለውጥ የሚደረግ ትግል፣ የሃይማኖት ተቋማት ሰላምና አንድነትን ለማበረታታት ያላቸው ቦታ፣ ብሔራዊ አንድነትና ትስስርን ለማጠናከር ነጻ ሚዲያ ያለው ቦታ ወይም ሚና፣ ጎሳዊ ብዝህነትና ብሔራዊ አንድነት፣ ዲሞክራሲያዊና ሰብዓዊ መብቶች፣ የጋራ ራዕይና ብሔራዊ አጀንዳ በሚሉ ጉዳዮች ላይ ለመነጋገር ማሰባችሁን ያወጣችሁት ጊዜ ዊ መርሃ ግብር ይናገራል። ሰፊ ጉዳይ ነው ያነሳችሁት። እስቲ ጠለቅ ብለን ከመግባታችን በፊት በቅርጽ ጉዳዮች ላይ እንነጋገርና ለመሆኑ እርሶ ማንኖት? እኔ አሸናፊ ጎሳዬ ይባላለው። ሲያትል ከተማ ነዋሪ ነኝ። እኔ እንግዲህ ዋናው በሀገራችን ኢትዮጵያ ሰላም እንዲኖር፣ ሰብአዊ መብቶች እንዲከበሩ፣ የሀገራችን አንድነት ተጠብቆ ሁላችንም በአንድነት እንድንኖር ከሚመኙ ከሚፈልጉ አንዱ ነኝ። ለዛም አንዳንድ እንቅስቃሴዎች አደርጋለው። ከተማችን ከሚገኙ ተመሳሳይ ሀሳብ ካላቸው ጋር ተሰባስበን የኢትዮጵያን ፐብሊክ ፎረምን ሲያትል የሚባል በማቋቋም የኢትዮጵያውያን ሕዝባዊ መድረክ ማለት ነው። ሲያትል ውስጥ እና ላለፉት ሰባት አመታት ማለት ይቻላል የተለያዩ መድረኮችን በመፍጠር እንግዶችን እየጋበዝን ታዋቂ ግለሰቦች፣ የፖለቲካ መሪዎች፣ የሃይማኖት መሪዎች አዲስ ሀሳብ ይዘው የመጡትን ሁሉ እየጋበዝን እያመጣን ከህዝብ ጋር እንዲወያዩ እናደርጋለን። በከተማችን የሚኖሩ በተለያየ ኮሚኒቲ የተሰባሰቡትንም እንደዚሁ ይሄ በብሔር በሃይማኖት በምን ተከፋፍሎ ከመኖሩ ወደ አንድ ላይ መጠን በአንድ መድረክ ብንወያይ የተሻለ ውጤት ይኖራል እያልን እንደዛ አይነት ኤቨንቶችን የምናዘጋጅ ግሩፕ ንመራለሁኝ ከተማ። ስለዚህ የኢትዮጵያ ብሔራዊ አንድነት ጉባኤ በሲያትል እርስዎ ያቋቋሙትና የመሰረቱት ድርጅት ነው ማለት ነው? ፎረሙ ነው የጋበዘው ነገር ግን ለብቻ መድረኩ ነው የጋበዘው ለብቻችን ያደረግነው አይደለም። ኢትዮጵያን ብሔራዊ አንድነትን የሚፈታተን ጉዳይ የፖለቲካ ቀውስ ውስጥ ነው የምንገኘው። ስለዚህ ዝም ብለን ማየት የለብንም። ፎረሙ እንደ ድርጅት ሆኖ ከሌሎችም በኢትዮጵያ ጉዳይ ላይ ያገባናል የሚሉት በሲያትልና አካባቢ የሚኖሩ ተሰባስበን ትልቅ ግሩፕ እንደ ፕሮጀክት ይዘን ላለፉት ስድስት ወራት ማለት ይቻላል ስንሰራበት የቆየ ነው። የመጨረሻ ውጤቱ የፊታችን ቅዳሜና እሁድ የሚታየው ይሄ በአይነቱ ልዩ የሆነ ብሔራዊ ጉባኤ ነው ያዘጋጀነው። ይሄ መድረክ ለመሆኑ እስካሁን ድረስ ካየናቸው ሌሎች መድረኮች በምንድን ነው የሚለየው? ነው ወይስ ለመቀጠል ነው ሌሎቹ እየሰሩ ያሉትን ስራ የምታስቡት? እንግዲህ እኛ የተቻለንን ያህል የእኛ ጀት በግራስሩትስ ሌቭል ያለ የአድቮኬሲ ግሩፕ ነው፣ ተሟጋች ቡድን እንደማለት ነው። አዎ፣ እኛ የፖለቲካ ድርጅት አይደለንም። ከየትኛውም የፖለቲካ ድርጅት ጋር አንቆምም፣ አንወግንም። ለሁሉም ግን መድረክ እንሰጣለን። በአብዛኛው ጊዜ አንድን የፖለቲካ ድርጅት ብቻ ለብቻው ወይም መሪ አምጥተን የምናወያይ ሳይሆን የተለያየ ሀሳብ ያላቸውን አንድ መድረክ ላይ በማምጣት እንዲወያዩ እርስ በርሳቸው ቢቻል በሚያስማሟቸው ኤሪያዎች ተስማምተው አብረው የሚሰሩበትን ነገር ማመቻቸት ነው የእኛ አብዛኛው ትኩረታችንና ስራችን። ዶክተር አሸናፊ ለመሆኑ ይሄንን ካሉ እነማንን ጋብዛችኋል በዚህ ጉባኤ ላይ እነማንስ እንደሚገኙ አሳውቀዋችኋል? ብዙ ነው ለመጋበዝ የሞከር ነው በተቻለን መጠን ተሳታፊዎቹ ወይም እንግዶቻችን ኢትዮጵያን እንዲመስሉ ስብጥሩ በብሔርም ሲታይ በሃይማኖትም ሲታይ፣ በፆታ እንዲሁም በእድሜ የሚብን የተመጣጠነ እንዲሆን የተቻለንን ሁሉ አድርገናል። ሁሉም ጥሪ ያስተላለፍንላቸው ጥሪያችንን በደስታ ተቀብለዋል። ሆኖም ግን በጤና ምክንያት፣ የእስልምና ጾም የሚገባበት የረመዳን ሳምንት በመሆኑ ምክንያት፣ ቀደም ብሎ ሌላ ፕሮግራም ስላላቸው፣ በተለያየ ምክንያት ሊገኙ ያልቻሉ ቢኖሩም ግን በጣም ጥሩ ቁጥር አለን። በጣም ታዋቂ ሰዎች ይገኙበታል። ከጋበዝናቸው ውስጥ ታዋቂ ብለን ዋነኛ ተናጋሪዎች ለምሳሌ አንጋፋው የሰብአዊ መብት ተሟጋጅ ፕሮፌሰር መስፍን ወልደ ማርያም ይገኙበታል። እሳቸው ይመጣሉ ብለን ነው የምንጠብቀው። ኮንፈርምድ ነው፣ አረጋግጠዋል እንደሚገኙ እሳቸው። አዎ፣ እሳቸው ያሉት ስለ ኢትዮጵያ አንድነት በሚወራበት ምክር በሚደረግበት ሁሉ እገኛለው እድሜ ጤናዬ ሁሉ አያግደኝም ብለው ነው የሚመጡት። ለዚህ ጉባኤ እና ትልቅ ክብር የሰጡ ሰው ናቸው። እኛም እጅግ አድርገን እሳቸውን የምናከብረውና የምናመሰግነው። ዶክተር አሸናፊ እንግዲህ የምትናገሩት ስለ ብሔራዊ አንድነት ጉዳይ ነው፣ ስለ መግባባት ጉዳይ ነው እንደሚመስለኝ እና የገዢውን ፓርቲ ወገን ወይም በኢትዮጵያ መንግስት በኩል ያለ አላየሁኝም። እዚህ ውስጥ ጋብዛችሁ ይሆን? በእውነቱ አልጋበዝንም። ያልጋበዝንበት ምክንያት ምንድን ነው? ከተለያየ እንትን የምናየው እስካሁን በተደረጉ ሙከራዎች ሁሉ በቪዥን ኢትዮጵያ ግሩፕ ውስጥ አለሁበት። እዛ ላይም ሆነን የተለያዩ ፔፐሮች እንዲቀርቡ ግብዣ አድርገን በግልም ያለው የገዢው ፓርቲን የሚወክሉ ወገኖች ሁሉ እንዲገኙ ሁሉ መድረክ ፈጥረን በፍጹም ለመወያየትና ለመቀራረብ ፈቃደኝነት እንደሌለ ነው የምናየው። እነሱ መጥተው መወያየት ቀርቶ ሌሎች የተቃዋሚ ድርጅቶች ሀገር ውስጥ ያሉት መሪዎች መጥተው እንዲህ አይነት መድረክ ላይ እንዲሳተፉ ፍቃደኝነት የለም። በተለያየ ምክንያት ጉባኤ ሊሳተፉ የሚመጡ ሰዎችን ሁሉ የማገድ የመከልከል አዝማሚያ ነው እና ያለው። ስለዚህ ይሄ ፎከስ ያደረገው ተቃዋሚው ጎራ ያሉትን አሰባስቦ መጀመሪያ ማነጋገር፣ ከዛ በኋላ ደግሞ የሚቀጥለው ደረጃ በምንደርስበት ጊዜ ከመንግስት ወገን ደግሞ ፈቃደኝነቱ ሲኖር በቀጣይነት እነሱንም ጨምረን ሰፋ ባለ መድረክ ደግሞ ውይይት የሚካሄድበት ነው። ይሄ እንግዲህ ወደዛ አይነት ውይይት ለመግባት የመጀመሪያው ነው ማለት ይቻላል። ዶክተር አሸናፊ እንግዲህ በእኛ ዕድሜ እንኳን ስንመለከት የኢትዮጵያ ሁኔታ የኢትዮጵያ ፖለቲካ ምን እንደሚመስል እንዴት አይነት የመቀየርና የመገለባበጥ ሁኔታ ሲያሳይ እንደቆየ እናያለን። በጸበኝነት፣ በመጠራጠር፣ በመቋሰል፣ በእልህ በመናናቅ ላይ የተመሰረተ ፖለቲካ ነው ሲራመድ ብዙ ጊዜ የሚታየው። ብዙ ጊዜም የጎሳና የዘርጠረን በግልጽ እየተወራም ይሁን በግልጽ ሳይወራ ስር እየሰደደ ያለበት ሁኔታ ነው የሚንጸባረቀው። ይሄንን ገጽታ ለመለወጥ የሚደረግ ሐሳብ፣ የሚደረግ ንግግር አለ ተስፋስ አለ ብለው ያምናሉ እርስ ዶክተር አሸናፊ አዎ በትክክል እንዳልከው ይሄ በጣም ጥሩ ጥያቄ ነው እኛ ኢትዮጵያውያን ለዘመናት የማንነታችን መገለጫ የሆኑት ብሔር ቋንቋ ሃይማኖት ሳይለያዩን ተጋብተን ተዋልደን ተከባብረን እና በፍቅር በደግም ሆነ በክፉ ጊዜ አብረን ኖረናል ሆኖም ግን ከቅርብ ጊዜ ወዲህ ሕዝብን ከሕዝብ ለመነጠል ይሄ ተስማምቶ የነበረውን ሕዝብ ለማለያየት የሚደረጉ ሙከራዎች አሉ። ምንም ሳንደባበቅ መነጋገር አለብን እነዚህን ነገሮች። የስርዓቱ ዋና መሰረት የሆነው በነዚህ ዙሪያ በመከፋፈል የስልጣን ጊዜን የማራዘም ነገር ነው የሚታየው። የብሔራዊ አንድነት ጉዳይ ወደኋላ ተብሏል። ብሔርተኝነት እየገነነ መጥቷል። ስርዓቱን በሚያራምደው ኃይል ብቻ ሳይሆን ሌሎችም ኃይሎች ያንን ተጠቅመው በዛ የፖለቲካ ጨዋታ ውስጥ ነው ያሉት። ልዩነቶች አሉን የስ ልዩነቶቻችንን ማክበር መጠበቅ ይኖርብናል። ነገር ግን አንድ የጋራ ቤት አለ። ያ የጋራ ቤታችን ኢትዮጵያ ነች። የኢትዮጵያ አንድነት ደግሞ ጥላ ከለላችን ነው። ስለዚህ በፍጹም እሱ ለድርድር የሚቀርብ ጉዳይ አይደለም። ያንን መልሰን ለማምጣት ብሔራዊ አንድነታችንና ማንነታችንን ለማስጠበቅ የመጀመሪያው እርምጃ መሆን ያለበት መነጋገር ነው። ቁጭ ብለን መነጋገር። ያለፉ ስህተቶች ሊኖሩ ይችላሉ። ካለፉ ስህተቶች መማር ቀጣይ ጉዟችን ምን እንደሚመስል በጋራ መቅረጽ ራዕያችን የምንለውን ነገር ማስቀመጥ ይኖርብናል። ይህ መድረክ የተፈጠረው ያንን ለማመቻቸት ነው። ሳንሰለች መወያየት አለብን። መተማመን የሚባለው ነገር ሊመጣ የሚችለው በመነጋገር ነው። መነጋገር ያቀራርባል። መነጋገር መተማመንን ይወልዳል። የኢትዮጵያ ብሔራዊ አንድነት ጉባኤ በሲያትል መሪ ዶክተር አሸናፊ ጎሳይን እናመሰግናለን። አድማጮች ከዶክተር አሸናፊ ጋር የተደረገውን ቃለ ምልልስ ሙሉውን በዌብሳይታችንና በፌስቡክ ገጻችን ላይ ታገኛላችሁ። አሁን ወደ መጨረሻዊ ምሽቱ ቅንብር ነው የምንሻገረው። ሴቶችና ቤተሰብ፣ አዘጋጅና አቅራቢ ቆንጂት ይታየ የእርስ በርስ ጦርነት ባዳሸቃት በየመን በዋና ከተማዋ ሰንአ የሚኖሩ ኢትዮጵያውያን ስደተኞች ሊመለከተን እና ከለላ ሊሰጥን የሚገባው የተባበሩት መንግስታት የስደተኞች ኮሚሽንን ጨምሮ አንድም ተመልካች አጥተናል። ይበላው ያድርበት አቶ የሚራበው ደጅ የሚያድረው ብዙ ነው ይላሉ። አገሬውም እንኳን ለእኛ ሊደርስ ለራሱም መከራ ውስጥ ነው። አሁን ደግሞ የኮሌራ ወረርሽኙ ተጨምሮ ችግሩን አግዝፎታል ብለዋል። ኢትዮጵያውያኑና ኤርትራውያኑ ስደተኞች ታዲያ አንድ ማህበር አቋቁመው ያገኟትን ጠቃም ሰው ማደሪያውንም ተጋርተው እንደሚኖሩ ከማህበሩ መስራች አባላት አንዲቱ ገልጻልኛለች። በሞትና ህይወት መሀል ነንና ወገን ይስማልን ያሰማልን ትላለች ሰብለ ዮሐንስ። እሺ ይህንን እድለኛ ስለሰጣችው እውነት ቪኦኤዎች በጣም ነው የምናመሰግነው። ስሜ ሰብለ ዮሐንስ መሀመድ ይባላል። ማንዴት ሪፊጂ አሶሲሽን መስራቾች ነን እና በየመን ውስጥ እኛ አሁን በጣም በጣም ትልቅ ችግር ላይ ነው ያለ ነው። ጦርነቱ በሽታው ሁሉ ነገር ተደማምሮ ማለት ነው የሚሰማን አተን በትልቅ ችግር ውስጥ ነው የምንገኘው። እና አሁን እኛ የምንፈልገው ኢንተርናሽናል ፕሮቴክሽን ማለት የአለም አቀፉ ህብረተሰብም ሆነ ኢትዮጵያውያኖች በሂዩማኒቲ አክቲቪቲ የሚሰሩ ኢትዮጵያውያኖች ካሉ እኛን እንዲተባበሩንና እንዲረዱን ድምፃችንን እንዲያሰሙልን ለዩኤንኤችሲአርም ቢሆን ማለት ነው በዩኤንኤችሲአር ስርም ብንሆን አሁን ዩኤንኤችሲአር ለእኛ ምንም የሚያደርገው ነገር የለም። እያቋቋማችሁት ማህበርስ እናንተ ያላችሁበት ቦታ ነው ብቻ ነው የሚንቀሳቀሰው ወይስ የመኑስ በተለያዩ አካባቢዎች ያሉትን የሚያቅፋል? ማንዴት ሪፊውጂ አሶሲሽን በሰንአ ውስጥ ብቻ ነው የሚሳተፈው። ወደ ሶስት መቶ ሀምሳ አባላቶች አሉ። ግን ሪፊውጂ በየመን ላይ ያለው ከአምስት ሺህ ይበልጣል። ስደተኛው አይዋ ስደተኛው ከአምስት ሺህ ይበልጣል። ይሄንን ያው እንትኑ መረጃው በዩኒሲአር ይገኛል። ግን እኛ አሁን ራሳችን ተሰባስበን ያለ ነው ሶስት መቶ ሀምሳ እንሆናለን። እሺ፣ ኢትዮጵያውያኑ ስደተኞች ብቻ ናችሁ በዚህ ማህበር የተሰባሰባችሁት? ኢትዮጵያያኖችም አለን ኤርትራውያኖችም አሉ። እሺ ምንድን ነው የምታደርጉት በማህበራቸው አማካኝነት ሰብለ? አሁን ይህ ማህበር አሁን በጣም ችግር ላይ ስላሉ እኛው ራሳችንን ያገኘነውን እርስ በርስ በመረዳዳት እና በመተባበር ነው ያለነው ነው ለምሳሌ የበለጠውን በምግብ ላይ ነው። ለምን፣ በአሁኑ ሰዓት ስደተኛው ምንም ነገር የሚያገኘው የለም። ስለዚህ ያገኘናትን ነገር ተካፍለን በጣም ለተቸገረው ህብረተሰብ የዕለት አኗኗሯችሁን እስኪ ለአድማጮች አስረጊ። ህይወታችን በጣም በጣም አስቸጋሪ ሁኔታ ላይ ነው ያለው። ድምጻችንን እንኳን ብናሰማ ሊሰማን የሚችል አካል አላገኘንም። ሰው በጣም ተጎድቷል። በጣም ከሚገባው በላይ አይደለም። እንኳን ሪፊዩጁ የአገሩ ዜጋ እንኳን መንገድ ላይ የወጣበት ሰዓት ነው ያለው አሁን እና የምን በጣም በጣም በመጥፎ ሁኔታ ላይ ናት ያለችው። እኛም ያለንበት ሁኔታ በጣም አስቸጋሪ ነው። እናንተ አንቺ ሌሎቹም የማህበሩ ጓደኞችሽ የማህበሩ አባላት ለምሳሌ የሴቶቹን እንኳን ለይተን ብናይ እንዴት አይነት አኗኗር ውስጥ ነው ያላችሁት? ቤት አላችሁ? ደጅ የሚያድር አለ? አደጋ ይደርስባችኋል? የመደፈር ስጋት አላችሁ? እስኪ ይህንን የመሳሰለውን አውሪኝ። ማለት አሁን እዚህ ባለንበት አካባቢ ማለት ነው፣ ብዙ ሴቶች የተጎዱ አሉ። ከእንደገና ደግሞ ቤት የሌላቸው አሉ። የተወሰነው ደግሞ ማለት ነው ቤት ያለው አለ። ሁሉም ስደተኛ ተበታት ነው ያለው። የሚያደርገው ግራ ገብቶት ማለት ነው በቃ ዝም ብሎ እየተመለከተ ነው ያለው እና በጣም ሕክምና እንኳ ማግኘት የማንችልበት ደረጃ ነው ያለ ነው። ዩኤንኤችሲአር መታወቂያውን ሰጥቶናል፣ ግን ለሕክምና እንኳ ገንዘብ እያስከፈለን ነው ያለው። ይሄ ደግሞ መረጃ አለን በሁሉም ቦታ ላይ ዩኤንኤችሲአር አሁን ሲጽፍ እረዳቸዋለሁ እያለ ነው የምንጽፈው ግን እንደማይረዳን ሁሉ የወረቀት ማስረጃ አለ እና ምንም አይነት ከየትም ቦታ እርዳታ የለንም። ስለዚህ ሪፊጁ በአሁኑ ሰዓት በጣም በጣም በመጥፎ ሁኔታ ላይ ነው የሚገኘው። ሰብለ ቀደም ብሎ ጠቀስ አርገሽው ነበረ የኮሌራ ወረርሽኝ በሀገሪቱ እንደተሰራጨ እየተስፋፋ እንደሆነ ነው የሚሰማው ና እናንተ ያላችሁበት ሁኔታ፣ የጽዳቱ ሁኔታ፣ የውሃ ሁኔታ ችግር ሊኖር ይችላልና ከዚህ ወረርሽኝ አንጻር የመጋለጣችሁ ነገር እንዴት ነው? በአሁኑ ሰዓት ማለት ነው ሰው በሽታው አይደለም የሚታየው ያገኘውን ስለፊት ማለት ነው ለሰዓት ላለችው ደቂቃ ረሃቡን የሚያስታግስበትን ስለሆነ ይሄ በሽታ ይደርስብኛል ብሎ አያስብም። እና በብዛት አሁን በበሽታውም ተጠቂ ሆኗል ሰው ሪፊዎቹ በጣም በጣም ችግር ላይ ነው ያለው። ህጻናት አሉ፣ በጣም ህጻናቶች ብዙ አሉ፣ አዛውንቶች አሉ፣ ከአልጋ ላይ መነሳት የማይችሉ በሽተኞች አሉ። እነዚህ እነዚህን እንኳን ዩኤን ኤች ሲ አር በፍጹም ሊረዳ አልቻለም። አንቺ የምታቂያቸው በዚህ በኮሌራ የተጠቁ ቤተሰቦች አሉ፣ ልጆች አሉ። ያው እንግዲህ እኛ እስካሁን ድረስ እኛ ሶስት መቶ ሀምሳ ውስጥ ማለት ነው በእንደዚህ የተጠቃ የለም ግን ከሶስት መቶ ሃምሳ ውጭ ወደ አምስት ሺህ የሚደርስ ስደተኛ አለ። በየቦታው ተበታትኖ ስለሆነ ያለው ማለት ነው ብዙ እንደሚጋለጥ እርግጠኛ ነኝ። ለምን በሽታው በጣም ተስፋፍቷል። የዩኤን ኤጀንሲዎች ከእንደገና ሎካል ኤንጂኦዎችም አሉ። ሁሉም የሚዘግቡት ዜና ላይ ማለት ነው በጣም እንትኑ በሽታው እንደተስፋፋ፣ ሀገሪቷ በረሀብ በጣም እያለቀች እንደሆነ ነው ሁሉ የሚዘገበው። እና በጣም አስቸጋሪ ሁኔታ ላይ ነው ያለው። በዚህ ማህበር አማካይነት ሄዳችሁ እሮሯችሁን የምታሰሙበት ቦታ አለ። የተባበሩት መንግስታት የስደተኞች ኮሚሽን፣ ሌላ ለምሳሌ እንደ ዩኒሴፍ የመሳሰሉ ወይም ደግሞ ሌሎች የበጎ አድራጎት ድርጅቶች አሉ። ሁሉም ኤጀንሲዎች ሄደናል፣ ዩኒሴፍም ሁሉም ቦታ ላይ ማለት ነው ወረቀቶች ሁሉ ጽፈን አስገብተናል። የእነሱ ግን መልስ ምንድን ነው? የእናንተን የሚመለከተው ዩኤንኤችሲአር ነው እና ዩኤንኤችሲአር ይረዳቸዋል። ዩኤንኤችሲአር ሂዱ ነው የሚለው። ዩኤንኤችሲአር ደግሞ ስንሄድ ምንም አይነት እርዳታ አናገኝም። አድማጮች፣ ሰብለ ከኢትዮጵያ በሶማሊያ በኩል አድርጋ ከወጣች 14 ዓመት ተቆጥሯል። እነኛን በምከራ ያለፈው ዓመታት አስራ ሶስት ዓመታት እንዳልኖርኩ ነው የምቆጥረው ትላለች። ከቆንጂ ታየ ጋር ሰፋ ያለ ውይይትን ያደረገችው በቀጣዩ ሴቶችና ቤተሰብ ትመለሳለች። አድማጮች አሁን ስርጭታችንን ወደ ማገባደዱ እየተቃረብን ነው። የማጠቃለያ ወሬዎችን ባጫጭሩ ካዳነች ሳየ። የብሪታንያ ፖሊሶች ባለፈው ሰኞ ማንቸስተር በተደረገው የሙዚቃ ትርኢት ላይ የተፈጸመውን ጥቃት አጥፍቶ ጠፊው ብቻውን እንዳላካሄደው ግልጽ ነው ሲሉ ዛሬ ተናግረዋል። የምናካሄደው ምርመራ በመረብ ላይ እያተኮረ መሆኑ ግልጽ ነው ሲሉ የማንቸስተር የፖሊስ ኃላፊ ያን ሆፕኪንስ ዛሬ በጋዜጣዊ ጉባኤ ተናግረዋል። እስካሁን ባለው ጊዜ ከጥቃቱ ጋር በተያያዘ አራት ሰዎች እንደታሰሩ ሆፕኪንስ ገልጸዋል። የታሰሩት ሰዎች ከጥቃቱ ጋር ስላላቸው ግንኙነት የተገለጸ ነገር የለም። የብሪታንያ የአገር አስተዳደር ሚኒስትር አምበር ሩድ ሳልመን አብዴ የተባለው የ22 ዓመት ዕድሜ አጥፍቶ ጠፊ ጥቃቱን ከመፈጸሙ በፊት በብሪታንያ የስለላ አገልግሎት ይታወቅ እንደነበር ዛሬ ገልጸዋል። ብሪታንያ ውስጥ አሸባሪ ጥቃት የፈጸመው በሀገሪቱ ተወልዶ ያደገው ጂሃዳዊ ያቆሰላቸው ሰዎች አብሮ አደጎቹ እንደሆኑ ታውቋል። ብሪታንያ ላይ የሽብር ጥቃት ከፈጸመ አስርተ ዓመት በላይ አልፏል። የዝነኛዋን አሜሪካዊት ሙዚቀኛ አሪያና ግራንዴን ትርኢት ለማየት ከተሰበሰቡ ሰዎች መሃል 22 ሲገደሉ 59 ቆስለዋል። የብሪታኒያ መንግስት የአሸባሪዎች አደጋ ነት ወደ ወሳኝነት ደረጃ ከፍ አድርጎታል። ባለሥልጣኖች ይህን ሲያደርጉ ለሁለተኛ ጊዜ ብቻ ነው። ሳልመን አብዴ የተባለው አጥፍቶ ጠፊ ቤተሰቦች ሊቢያውያን ናቸው። እስላማዊ መንግስት ነኝ ለሚለው ቡድን በመመልመል ተግባር ከሚታወቀው ሰውና ከሌሎች ሃዳውያን ጋር ግንኙነት እንደነበረው ታውቋል። አድማጮች በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ለረቡዕ ምሽት ያጠናቀር ነው የሚያዘጋጀነው ፕሮግራም በዚሁ አበቃ። ያስተናግናችሁ አሉላ ከበደና አዳነች ፍሳሀየንን ከአቀናባሪያችን ንጉሱ ታምሬና ከተተኪው ስርጭት መሀንዲስ እስከ ዋና አዘጋጁ አስስታበላቸውና እንዲሁም ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ወደ ተከታዩ የትግርኛ ስርጭት የምንሸጋገርበት ለእኛም የምንሰናበትበት ተከታዩ ዜማ ይሆናል። መልካም